of America <laughs> yeah, yeah, America Dems, Radio Taviano. And the cessation of hostilities stipulates that the Ugandan forces must be must withdraw የተፈረመው ያለመጠቃቃት ስምምነት የኡጋንዳ ወታደሮች እስካለፈው ጥር ወር ሀገሪቱ ለቀው እንዲወጡ ነው የሚያዘው። ነገር ግን የቀድሞው የደቡብ ሱዳን ምክትል ፕሬዝዳንት የአሁኑ የአማጺ መሪ ሪክ ማሻር ናቸው ከአሜሪካ ድምፅ ባካሄዱት ቃለምልልስ ከተናገሩት የወሰድነው ሲሆን ዝርዝር ዘገባው በአብይ ርዕሳችን ይቀርባል። ናይጄሪያ ውስጥ ለኢቦላ ቫይረስ ተጋልጠው የታመሙና ሲታከሙ የነበሩ አምስት መቶ ሰዎች ሙሉ በሙሉ ማገገማቸውን የአገሪቱ ጤና ጥበቃ ሚኒስትር አስታወቀ። የላይቤሪያ ባለስልጣናት የኢቦላ በሽታ አለባቸው ብለው የጠረጥሯቸውን ህሙማን ከትናንት በስቲያ ቅዳሜ የታጣቂዎች ጥቃት ወደደረሰበትና ለብቻው ተከልሎ ወደሚገኝ ስፍራ እንዲመለሱ ማሳሰባቸው ተሰማ፣ የሚሉት ደግሞ ከርዕሰ ወሬዎች ውስጥ ናቸው። ሳምንታዊ ቅንብሮቻችን ስፖርት፣ አፍሪቃ ነክርሶችና ጤና በመልክ በመልክ ተሰናርተው በሁለተኛው አጋማሽ ክፍል ጊዜ ጠብቋቸዋል። ጤና ስጥልን እንደምናመሻቸው ክቡራትና ክቡራን አድማጮች ከዛሬ ነሐሴ 12 2006 ዓ ም ዝግጅቶቻችን ጋር ተረኛ አስተናጋጆች አሉላ ከበደና አዲሱ አበበ፣ ፕሮዲሰሩ ንጉሶ ታምሬ፣ የስርጭት መሐንዲሱም አለ። አብረን እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና እናሰማ። ናይጄሪያ ውስጥ ለኢቦላ ቫይረስ ተጋልጠው የታመሙና ሲታከሙ የነበሩ አምስት ሰዎች ሙሉ በሙሉ ማገገማቸውን የአገሪቱ የጤና ጥበቃ ሚኒስቴር አስታወቀ። ናይጄሪያ የቫይረሱን ስርጭት መቆጣጠር መቻሏንም እየገለጠች መሆኑ ተሰምቷል። የምዕራብ አፍሪካ ሪፖርተራችን አን ሉክ ከዳካር የላከችውን ዘገባ ሰለሞን አባቴ ያቀርበዋል። ያ ኢቦላ ይዞት ከላይቤሪያ በአይሮፕላን ተነስቶ ሌጎስ የገባው መንገደኛ ቫይረሱን ወደ ናይጄሪያ ካስገባ ወደ አንድ ወር ሆኖ ነው። ከዚያ ወዲህ ያንኑ መንገደኛ ጨምሮ ናይጄሪያ ውስጥ አራት ሰው በኢቦላ ምክንያት ሞቷል። በሀገሪቱ ውስጥ መኖራቸው ከተረጋገጠው 12 በኢቦላ ቫይረስ የተያዙ ሰዎች አምስቱ ሙሉ በሙሉ አገግሞ መነሳታቸውን የጤና ጥበቃ ሚኒስቴሯ ዛሬ አስታውቋል። ናይጄሪያ ኢቦላን እንዳይሰራጭ በመቆጣጠር በኩል እጅግ ፈጣን በሆነ ሁኔታ ተንቀሳቅሳለች ሲሉ የጤና ባለሙያዎች ተናግረዋል። ቀልቧንና ጥበቃዋን ግን አሁንም ቢሆን ማርገብ እንደማይኖርባት አሳስበዋል። ናይጄሪያ ውስጥ በዴልታ ግዛቷ ማዕከል ኦሌ ከተማ ትናንት የተካሄደው የቅዱስ ጴጥሮስ ቤተክርስቲያን የጸሎት ስነ ስርዓት ከወትሮው ለየት ያለ ነበር። የቤተ ክርስቲያኒቱ አባል ሲሚሆን ዚ እንዲህ ብለዋል። ለአሁን የጌታ ሰላም ከእናንተ ጋር ነው እንላለን። እርስ በራሳችን ብቻ እንተያያለን እንጂ አንጨባበጥም፣ አንነካካም የዚህን በሽታ መዛመት ለማቆም ስንል። ኢቦላ የሚተላለፈው ከታመመ ሰው የሚወጡ ፈሳሾችን በመነካካት ስለሆነ በክልሉ ያሉ መንግስታት፣ ሰው እንዳይጨባበጥ አበርትተው እያሳሰቡ ነው። በመሆኑም ውዚም ለኢቦላ አንዳች እድል ለመስጠት አልፈለጉም። ቤተ ክርስቲያን ውስጥም ቢሆን የህዝቧ ቁጥር 150 ሰላሳ ሚሊየን የሆነው ናይጄሪያ ኢቦላን ለዛሬ ተቆጣጥራለች ቢባልም ሀያ ሚሊየን ሰው የሚኖርባት ግዙፏ ከተማዋ ሌጎስ ኢቦላ እድል ካገኘ ፈጥኖ ሊሰራጭ የሚችልባት ስትሆን የኢትዮጵያ አየር መንገድን ጨምሮ ለበርካታ የምዕራብ አፍሪካ በረራዎች መነሻና መድረሻም ነች። የላይቤሪያ ባለስልጣና የላይቤሪያ ባለሥልጣናት የኢቦላ በሽታ አለባቸው ብለው የጠረጠሯቸውን ህሙማን ከትናንት በስቲያ ቅዳሜ ታጣቂዎች ጥቃት ወዳደረሱበትና ለብቻ ተከልሎ ወደሚገኝ ስፍራ እንዲመለሱ ማሳሰባቸው ተሰማ። የላይቤሪያ መንግሥት እንዳስታወቀው ጥቃቱ መኖሮቪያ አካባቢ በሚገኝ መንደር ከደረሰው በኋላ የኢቦላ ቫይረስ እንዳለባቸው የሚጠረጠሩ ወደ ሀያ የሚሆኑ ሰዎች የት እንደገቡ ሳይታወቅ ቆይቶ ነበር። የመንግስቱ ቃል አቀባይ ሊዊስ ብራውን ዛሬ ሰኞ በሰጡት ቃል እነዚህ ተጠርጣሪ ሰዎች ሌላውን እንዳይበክሉ አሳስበዋል። በወረበሎች እንደተመዘብራችሁና እንድትሸሹም እንደተገደዳችሁ እናውቃለን። እናም ባካችሁ ወደ መጣችሁበት ተመለሱ። እናንት መዝባሪዎችም ራሳችሁን ለአደጋ እንዳጋለጣችሁ እወቁ። ዘራፊዎቹ ለአደጋ የተጋለጡት የዘረፏቸው ንብረቶችና ልዩ ልዩ ቁሳቁሶች በበሽታው የተበከሉ መሆናቸውን ቃል አቀባዩ ጨምረው ተናግረዋል። የፌዴራሉ አቃቤ ሕግ ህዝብን ለአመፅ ማነሳሳትና ሕገ መንግስታዊ ስርዓትን በኃይል ለማፍረስ በሚደረጉ ወንጀሎች የከሳቸው የይፋ ኢንተርቴንመንትና ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ዛሬም ለሁለተኛ ጊዜ ፍርድ ቤት አልቀረቡም። ፍርድ ቤቱ ግን ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሀ ከአዲስ አበባ ተከታዩን አጠናቅሯል። አቃቢ ሕግ ክሱን በመሠረተበት የፌዴራሉ ከፍተኛ ፍርድ ቤት አስራ ስድስተኛ ወንጀል ችሎት ባለፈው ሳምንት በሰጠው ትእዛዝ ፋክት የተሰኘውን ሳምንታዊ መጽሔት የሚያሳትመው የዩፋ ኢንተርቴይንመንትና የፕሬስ ሥራዎች ኃላፊነቱ የተወሰነ የግል ማኅበር ሥራ አስኪያጅ ፋጡማ ኑርዬ ኢማም ዛሬ በፖሊስ ተይዘው ፍርድ ቤት እንዲቀርቡ ትእዛዝ ሰጥቶ ነበረ። ችሎቱ ዛሬ እንደተሰየመ ተከሳሿ ቀደም ሲል በተሰጠው ትእዛዝ መሠረት ቀርበው እንደሆነ ፍርድ ቤቱ በተለመደው አሰራር ችሎቱን ለመሰየም ጥሪ ቢያደርግም ተከሳሽ እንዳልቀረቡ አረጋግጧል። ፍርድ ቤቱ ለችሎቱና በተለይም ለአቃቤ ሕግ እንዳስታወቀው ነሐሴ 8 ቀን 2006 ዓ ም ትእዛዙ መውጣቱን ከክሱ መዝገብ ማየት መቻሉን ገልጾ አስተያየቱን እንዲሰጥ አዟል። አቃቤ ሕግም ፖሊስ ትእዛዙ እንዳልደረሰው መግለጹን አስታውቋል። ስለሆነም ትእዛዙ ዛሬ ሊወጣ ከቻለ አጭር ቀጠሮ እንዲሰጠው ጠይቋል። ፍርድ ቤቱም ፖሊስ ተከሳሿን ለነሐሴ 15 ቀን 2006 ዓ ም ይዞ እንዲያቀርብና ዛሬም ያለቀረበበትን ምክንያትም ጭምር እንዲያስረዳ ትእዛዝ ሰጥቷል። የፌዴራል አቃቢ ሕግ ዩፋ ኢንተርቴይንመንትና የፕሬስ ስራዎችን ጨምሮ በሶስት አሳታሚ ድርጅቶችና ማለትም ሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበር፣ ዳዲሞስ ኢንተርቴይንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበርን ስራ አስኪያጆቻቸው ላይ የሐሰት ወሬዎችን በመንዛት ሕዝብን በማነሳሳትና ና አመፅ የሚያነሳሱ ጽሁፎችን ለሕዝብ በማድረስ ወንጀሎች ክስ እንደመሠረተባቸው አይዘነጋም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ብሔራዊ ዘብ ወታደሮች ባልታጠቀ አንድ ጥቁር አሜሪካዊ ወጣት ላይ ነጭ ፖሊሶች የፈጸሙትን ግድያ የሚቃወሙ አያሌ ሰልፈኞች ወዳሉባት የሴንት ሉዊስ ሚዙሪ ከተማ ወደሆነችው ፌርግሰን መሰማራታቸው ተገለጠ። ከኤምቪኦ የተሰኘው የአካባቢው ቴሌቪዥን እንደዘገበው በሚዙሪው ግዛት ገዢ ጄይ ኒክሰን ጥያቄ ወደ ሰማንያ የጥበቃ ዘቦች ናቸው የከተማዋን የፖሊስ እዝ እንዲጠብቁ የተመደቡት። የሚዙሪው ገዢ ኒክሰን ሲናገሩ ይህ ሆን ተብሎ በስርዓትና በተቀናጀ መልክ በተፋፋመ አመፅ ፈርጉሰን ከተማ ውስጥ የሚጠፋውን ሕይወትና የሚወድመውን ንብረት ለመጠበቅ ከፍተኛ ችሎታ ያላቸው የሚዙሪ ብሔራዊ ዘብ አባሎች የሆኑ ወንዶችና ሴቶችን አሰማርቻለሁ ብለው ግቡም በማህበረሰባችን ውስጥ ሰላምና መረጋጋትን ለማስፈን መሆኑን ገልጠዋል። ሌላው ባለሥልጣን በሚዙሪ አውራ መንገዶች የተሰማሩ ፖሊስ አዛዥ ተደርገው በገዢው በኒክሰን ባለፈው ሳምንት የተሾሙት የመቶ አለቃው ራውን ጆንሰን ናቸው። ሰላማዊ የመሰለው የተቃውሞ ሰልፍ እንደተጠበቀው ሰላማዊ አልሆነም ሲሉ ጆንሰን በትናንት ሁለት ተናግረዋል። የዛሬው ቀን አሉ በጸሎት ነበር የተጀመረው የአንድነት ጥሪ በማስተላለፍ ሰላምና ፍትህ እንዲነግስ በመማፀን ዳሩ ግን ከምሽት በኋላ ነገሮች መልካቸውን ቀይረዋል ተኩስ ተካሄደ ዝርፊያ ቀጠለ በውል የተቀናጀና ቀደም ብሎም የታሰበበት አመፅ ተካሄደዋል ብለዋል ከዘጠኝ ቀናት በፊት በ18 ዓመቱ ወጣት ጥቁር አሜሪካዊ ማይክል ብራውን ላይ የተፈጸመውን ግድያ ተከትሎ ፌርጉሰን ከተማ ውስጥ ከፍተኛ አመፅና ዝርፊያ እየተካሄደ መሆኑ ይሰማል ጦር መሳሪያ ያልታጠቀውን ጥቁር አሜሪካዊ ሚካኤል ብራውን ተኩሶ የገደለው የ28 ዓመቱ ደረን ዊልሰን የተባለ ነጭ ፖሊስ ነው። እስራኤልና ፍልስጤማውያን ካይሮ ላይ እየተደራደሩ እንዳሉ ስለ ጋዛ ሰርጥ ውጊያ የቋጠሩት የተኩስ አቁም ሊያልቅ እየተቃረበ መሆኑ ተሰማ። ሁለቱ ወገኖች የጋዛን ውዝግብ ለማቆም የተስማሙበት ተኩስ አቁም በዋሽንግተን አቆጣጠር ከቀኑ 11 ሰዓት ላይ ከሶስት ሰዓት በኋላም መሆኑ ነው ያበቃል ተብሎ ይጠበቃል። እናም ካይሮ ላይ ለድርድር የተቀመጡት ሁለቱ ተፋላሚ ወገኖች ከወር በላይ የሆነውን ጦርነት ለማቆም ወደ ስምምነት ሊያመጣ የሚችል ሀሳብ ላይ ለመድረስ ሩቅ መሆናቸው ተሰምተዋል። የግብፅ አደራዳሪዎች ሁለቱ ወገኖች በየግልም እየሸመገሉ መሆናቸውን ነው ያመለከቱት። በዚህ ውጊያ ካለፈው ሐምሌ ወር ወዲህ ከ2000 በላይ ሰዎች የሞቱ ሲሆን አብዛኞቹ የጋዛ ሲቪሎች መሆናቸውም ተመልክተዋል። የሮማው ካቶሊካዊት ቤተ ክርስቲያን ሊቀጳጳስ አባ ፍራንሲስ በደቡብ ኮሪያ የአምስት ቀናት ጉብኝታቸውን ዛሬ ሰኞ አበቁ። ደቡብ ኮሪያና ኮሚኒስት ባላንጣዋ ሰሜን ኮሪያ እርቀ ሰላም እንዲያወርዱም ጥሪ ያቀረቡ። አቡኑ ጥሪውን ያቀረቡት የደቡብ ኮሪያዋ ፕሬዚዳንት ፓርክ ጉንሃይ በተገኙበትና በሶሉ የማይንግዶንግ ካቴድራል በተካሄደው የቅዳሴ ስነስርዓት ላይ ነው። ምንም እንኳ የማይቻልና ተግባራዊ የማይሆን ቢመስለንም እርቀ ሰላም የሚመጣው ከይቅር ባይነት ነው ብለዋል አባ ፍራንሲስ። እንጸልይ፣ የመዋየትና የመነጋገር መንፈስ እንዲሰጠን ልዩነቶችን ማስወገር እንድንችል ለተቸገሩ ሰብአዊ እርዳታ ለመስጠት እንድንበቃ ከሁሉም በላይ ደግሞ ሁሉም ኮሪያውያን ወንድሞችና እህቶች የአንድ ቤተሰብ አባሎች አንድ ሕዝብ መሆናቸውን እንድናምንና ወደ እርቅ እንዲመጡ እንጸልይ ነው ያሉት አቡኑ። አቡኑ ገና ጉብኝታቸውን ሲጀምሩ ሰላምን ለማምጣት ጠቃሚው ነገር ውይይት እንጂ ፍሬ አልባ የሆነ የጦር መሳሪያ ክምችት አይደለም ማለታቸው አይዘነጋም። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዲሱ አበበነን። አድማጮች አሁን ለቀዳሚው የዕለቱ አብይ ርዕስ ወደ አዲስ አበባ ላለፉት ሰባት ወራት በደቡብ ሱዳን የዘለቀውን የእርስ በእርስ ግጭት ለማብቃት በሚመጣው ዓመት ከሚካሄደው ምርጫ በፊት በሚቋቋመው የአንድነት ሽግግር መንግሥት ውስጥ የምክትል ፕሬዝዳንቱን ስልጣን እንዲይዙ ፕሬዚዳንት ሳልቫ ኪር ያቀረቡላቸውን ሀሳብ ሪክ ማሻር እንደማይቀበሉ ገለጡ። በጁባ አስተዳደር ላይ የሚካሄደውን የአመፅ ትግል የሚመሩት የቀድሞ የአገሪቱ ምክትል ፕሬዚዳንት ሪክ ማሻር ለአሜሪካ ድምፅ ራዲዮ በሰጡት አስተያየት በአዲስ አበባ በሚካሄደው የሰላም ድርድር ከደቡብ ሱዳን መንግስት ጋር የፊት ለፊት ውይይት እንደሚሹ በድጋሚ ተናግረዋል። ማቻር ከአሜሪካ ድምፁ የእንግሊዝኛ ቋንቋ አገልግሎት ባልደረባችን ፒተር ክሎቴ ጋር ያደረጉትን የዚህን ቃለ ምልልስ ትርጉም ትዝታ በላቸው ይዛ ቀርባለች። የሌሎች ወገኖች በድርድሩ ጣልቃ መግባት አብዛኛውን ጊዜ ከስምምነት እንዳይደረስ እንቅፋት ሆኗል ነው የሚሉት ሪያክ ማቻር። እኔ እንደማም ነው ሌሎቹን በጠረጴዛው ውይይት ከማሳተፍ ይልቅ በእኛና በመንግሥት መካከል በሚደረገ ቀጥታ ንግግር ነው በፍጥነት ሰላም ማስፈን የሚያስችለው። የደቡብ ሱዳን ተቃዋሚ መሪ ሪያክ ማሻር ነሐሴ 3 ሊካሄድ የነበረው ድርድር ሳይሳካ ሲቀር ውይይቱን ለነሐሴ 21 በማራዘም ኢጋድ ማለትም የምስራቅ አፍሪቃ የልማት በየነ መንግስታትን ይወቅሳሉ። ሰስፐንድ ፒስ ቶክስ እኔ ጥፋቱ የአደራዳሪዎቹ ነው ባይ ነኝ። ምክንያቱም የሰላም ድርድሩን ለማቋረጥ ምክንያታቸው የረባ ባለመሆኑ ዋናው ተደራዳሪ ወደ ኒውዮርክ ቢሄዱም የተቀረነው ለመደራደር እንችል ነበር። አሁን ደግሞ የቀጥታ ድርድር እንደምንፈልግ እየተነገረ ነው። አደራዳሪዎቹ ግን የለም፣ የሲቪል ማኅበረሰብ ድርጅቶች የቀድሞ ታሳሪዎች ከሁለቱ ፓርቲዎች ጋር መደራደር አለባቸው እያሉን ነው ሪያክ ማቻር አዲስ አበባ ውስጥ መቆየታቸው ለድርድሩ መሳካት ያላቸው ፍላጎት ምልክት መሆኑን ይናገራሉ። የደቡብ ሱዳን መንግስት ግን በቅርቡ በእርሳቸውና በፕሬዝደንት ሳልቫኪር መካከል የተደረሰውን ስምምነት በመጣስና በጠባጫሪነት ይከሳቸዋል። በደቡብ ሱዳን አንዳንድ ክፍሎች ሲቪሎችንና የአገሪቱን ብሔራዊ ሰራዊት የሚያጠቁት የሪያክ ማቻር ተከታዮች ናቸው ይላል የደቡብ ሱዳን መንግስት። ማቻር ግን ያስተባብላሉ። ይልቁንም በእርሳቸውና በፕሬዝደንት ሳልቫኪር መካከል የተፈረመውን ስምምነት የሚያፈርሰው የኡጋንዳ ወታደሮች በአገሪቱ መገኘት ነው ይላሉ። የተፈረመው ያለመጠቃቃት ስምምነት የኡጋንዳ ወታደሮች እስካለፈው ጥር ወር አገሪቱን ለቀው እንዲወጡ ነው የሚያዘው። ነገር ግን እስከ ዛሬ ደቡብ ሱዳን ውስጥ ናቸው። ሪያክ ማቻር ጨምረው ባለፈው ጥር ወር ስምምነቱ ሲፈረም የመንግስት ወታደሮች የነበሩበትን የጦርነት ቦታ ዛሬ ካሉበት ጋር ብናወዳድር እየገሰገሱ ያሉት እነርሱ መሆናቸውንና የስምምነቱንም ውል የጣሱት እነሱ መሆናቸውን መረዳት ይቻላል ይላሉ። የእርሳቸው ወገኖች የሆኑት የግጭቱ ምንጮች የሆኑ ችግሮች ሁሉ እንዲፈቱ ይፈልጋሉ። እነዚህም የአገሪቱ ሰራዊት አደረጃጀት፣ የፍትህ ስርዓቱ የሲቪልና የህዝብ መብቶች አያያዝን ማሻሻል ይጠቀልላሉ ብለዋል። ሪያክ ማቻር የእርሳቸው ተከታይ ሸማቂ ኃይሎች ከመንግሥት ሰራዊት ጋር ለሚደረግ ሌላ ከፍተኛ ጦርነት መሳሪያ እያከማችው ነው የሚለውንም ክስ አስተባብለዋል። መሳሪያ ለመግዛት ገንዘቡን ከየት ነው የማመጣው ሲሉ ይጠይቁና ይልቁንስ ከቻይና መሳሪያ የሚሸምተው መንግስት ነው። ህዝቡ በረሃብ ሲሰቃይ የነዳጅ ሀብታችንን እየተጠቀመ መሳሪያ የሚሸምተው መንግስት ነው ብለዋል። ማቻር በአገሪቱ ላይ የረሃብ ሰብአዊ ቀውስ እያንዣበበ 700 ሚሊዮን ዶላር አውጥቶ የህዝቡን ህይወት ከማዳን ይልቅ በ1.7 ቢሊዮን ዶላር ከቻይና መሳሪያ በመሸመት የፕሬዝደንት ሳልቫኪርን መንግስት ከሰዋል። ተቃዋሚው ሪያክ ማሻር ለአሜሪካ ድምፅ ራዲዮ እንግሊዘኛው ክፍል በሰጡት ቃለ ምልልስ ወደ ተከታዩ መጽሔት ርዕስ እንሻገራለን። ዩናይትድ ስቴትስ ሰሜን ኢራቅ ውስጥ በእስላማውያኑ ጽንፈኛ ተዋጊዎች ላይ እያደረሰች ያለችውን የተመረጡ ኢላማዎች ላይ የተነጣጠረ የአየር ድብደባ አስፍታለች። በሌላ በኩል ደግሞ በምድር በመዋጋት ላይ የሚገኙት የኢራቅ ወታደሮች ቁልፍ ነው የሚባለውን ለሞሱል ግድብን መልሰው ለመቆጣጠር ወደፊት እየገፉ መሆናቸው ተመልክቷል። ለኩርድ ተዋጊዎች የተሰጡ የመሳሪያ ድጋፍና አሜሪካ እያካሄደች ያለችው የአየር ድብደባ የእስላሚክ ስቴት ታጣቂዎች እን እንቅስቃሴ መግታት ችሏል። ዩናይትድ ስቴትስ ተወካዮች ምክር ቤት ስለላ ኮሚቴው ሊቀመንበር ናቸው። ሪፖርተራችን ቪክተር ቢቲ ያጠናቀረውን ዘገባ ሰለሞን አባቴ ያቀርበዋል። ፕሬዚደንት ባራክ ኦባማ ለተወካዮች ምክር ቤቱ መሪዎች ትናንት ደብዳቤ ልከው ነበር። መልእክቱ ቁልፍ መሠረተ ልማት ብለው የጠሩትን የሞሱልን የሃይድሮኤሌክትሪክ ኃይል ማመንጫ ግድብን ከኢስላሚክ ስቴት ተዋጊዎች ነጥቆ መልሶ ለመቆጣጠር የሚያግዙ የተመረጡ ኢላማዎች ላይ ያነጣጠሩ የአየር ድብደባዎች እንዲቀጥሉ ማዘዛቸውን የሚናገር ነው። ግድቡን መያዝ አለመቻል ወይም ለጉዳት ማጋለጥ ግዙፍ ቁጥር ያለውን ሲቪሎች ሕይወት እንደሚጎዳ ባግዳድ የሚገኘውን ኤምባሲ ጨምሮ አሜሪካውያን ሰራተኞችና ተቋማትን ለጥቃት እንደሚያጋልጥ የኢራቅ መንግስትም ለሕዝቡ ሊያደርስ የሚገባውን አገልግሎት መስጠት እንዳይችል እንደሚያደርገው ፕሬዚደንት ኦባማ አሳስበዋል። የዩናይትድ ስቴትስ ዘመቻ በተፈጥሮ በሚቆይበት ጊዜና በስፋት ውሱን መሆኑን የብሔራዊ ጸጥታ ምክር ቤት ቃል አቀባይዋ ኬትሊን ሃይደን ተናግረዋል። እንቅስቃሴዎቹ እየተደረጉ ያሉት በኢራቅ መንግስት ጥያቄና ከኢራቅ መንግስት ጋር በሚደረግ ቅንጅት ነው ብለዋል ሃይደን። የዩናይትድ ስቴትስ ማዕከላዊ እዝ ትናንት ባወጣው መግለጫ የአየር ድብደባዎቹ በብዙ ቀኖች ውስጥ በአካባቢው ሲካሄዱ ለሁለተኛ ጊዜ የተፈጸሙ እንደነበሩና የኢስላሚክ ስቴት ተዋጊዎች ሲገለገሉባቸው የነበሩና ሙሉ ትጥቅ የጫኑ ሶስት ተሽከርካሪዎችን፣ ጸረ አውሮፕላን መሳሪያ የጫነ መኪና፣ አንድ የኢስላሚክ ስቴት ተዋጊዎች ኬላና ብዙ ድምፅ ማውጣት የሚችሉ ግን አውዳሚ አቅም የሌላቸው ቦምቦች የተከማቹበትን አንድ መጋዘን ማውደማቸውን አስታውቀዋል። ሁሉም ጀቶች ጥቃቶቹን እያደረሱ ወደ ምድባቸው መመለሳቸውንም ገልጸዋል። በሌላ በኩል ደግሞ የኩርድ ተዋጊዎች በአሜሪካ ጀቶች ድብደባዎች እየታገዙ የሞሱል ግድብን አንዳንድ አካባቢዎች ወይም ሁሉንም ተቆጣጥረዋል የሚሉ ሪፖርቶች ቢወጡም የሚጋጩ መረጃዎችም አብረው ተሰምተዋል። ማምሻውን ደግሞ ግድቡ ሙሉ በሙሉ የኩርድ ተዋጊዎቹ እጅ ላይ መውደቁን የኢራቅ ጦር አስታውቋል። የዩናይትድ ስቴትስ ጦር በሲንጃር ተራሮች ውስጥ የተደበቁትን አናሳዎቹን የያዚዲ እምነት ተከታይ የሆኑ የኩርድ ጎሳ አባላትን ከኢስላሚክ ስቴት ተዋጊዎች ጭፍጨፋ ለመከላከልም ጭምር የአየር ድብደባውን በያዝነው የአውሮፓ ወር መባቻ ላይ ጀምሯል። የአሁኖቹን የመጨረሻዎቹን ማለት ነው። የአየር ድብደባዎች ይበልጥ ምክንያታዊ የሆነ የአሜሪካ በኢራቅ ጣልቃ ገብነት ነው ሲሉ ፓንድ ኮርፖሬሽን የሚባለው ተቋም ከፍተኛ የፖለቲካ ሳይንቲስትና የቀድሞ የዩናይትድ ስቴትስ ጦር መኮንን ሪክ ብሬናን አመልክተዋል። ኢራቃውያኑ ከእኛ የሚፈልጉትን ስናጤን ሰብአዊ ድጋፍ ለመስጠትና የተወሰነ እገዛ ለማድረግ ነው ሲሉ ፕሬዝዳንቱ ቀደም ሲል የሰነዘሩት ሐሳብ ብዙም የሚጨበጥ አይደለም። አሁን ኢራቃውያኑ የሚፈልጉት እስላማውያኑን ተዋጊዎች ወደኋላ ለመግፋት በሚችሉበት ሁኔታ የአየርና የምድሩን አቅሞች ማቀናጀት የዘመቻ እቅዶችን ማውጣት እንዲችሉ መታገዝን ነው። እንዴት እንደምንነጋገር ምዕራባውያኑ ወዳጆቻችን በጉዳይ ውስጥ እንዴት እንደሚንቀሳቀሱ፣ የአካባቢው አገሮችም አይሲልን ለማሸነፍ እንዴት እንደሚሳተፉ ስትራቴጂካዊ የሆነ አያያዝ ልናወጣ ይገባል። በኢራቅ ጉዳይ የእንግሊዝ የጦር ኃይል ሚና ቀደም ሲል ታስቦ ከነበረው ሰብአዊ ድጋፍ የመስጠት እቅድ አሁን መስፋቱን የሀገሪቱ የመከላከያ ሚኒስትር ማይክል ፋለን ትናንት ቆጵሮስ ስለሚገኘው ጦራቸው ተናግረዋል። ቀደም ሲል ደግሞ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን በሰጡት መግለጫ ኢስላሚክ ስቴትን እኛ ቀድመን ካልመታ ነው እርሱ እንግሊዝን ኢላማ ያደርጋል ብለው ነበር። በሌላ በኩል ደግሞ ይህ አይሲል በሚል ምህፃር የሚጠራው የሱኒ አማጽያን ቡድን የደቀነው ስጋት ብዙ ነው ሲሉ የዩናይትድ ስቴትስ ተወካዮች ምክር ቤት የስለላ ኮሚቴው ሊቀመንበር ማይክ ሮጀርስ ሲቢኤስ በሚባለው የዜና አውታር ላይ ወጥተው አሳስበዋል። አይስል አሁን የጦር ሰራዊት ያለው የሽብር ድርጅት ነው። ታንኮች፣ ሄሊኮፕተሮች፣ ከባድ አውዳሚ የርቀት ተኳሾች መሣሪያዎች፣ ገንዘብ ይህ ሁሉ አደገኛ ያደርጋቸዋል። የኢስላሚክ ስቴት ታጣቂዎችን ዛሬ ማስቆም ካልተቻለ የሚደቅኑት አደጋ አካባቢያዊና ዓለም አቀፍ መዘዞች ያሉት ነው ሲሉ ተንታኙ ብሬናን ያስጠነቅቃሉ። ወደ አንድ ሺህ የሚሆኑ ለአይሲል የገቡ ወደ ዩናይትድ ስቴትስ፣ ካናዳ፣ አውስትሬሊያ ወይም አውሮፓ ውስጥ ወደሚገኙ አጋሮቻችን ሀገሮች የሚያስገቡ ፓስፖርቶች አሏቸው። እነዚህ ኃይሎች ሶሪያና ኢራቅ ውስጥ ተመቻችተው እንዲኖሩ መፍቀድ ትርፉ የዛሬ አስር ዓመት አልቃይዳ በምዕራቡ ላይ ያደረሰውን አይነት ጥቃት መጋበዝ ነው ብለዋል ብሬናን። ዓለም ዛሬ ያለፈው ጥቃት ከተፈጸመበት ከመስከረም 1994 ዓ.ም በፊት ከነበረ ሁኔታ በባሰ አደገኛና አሳሳቢ ሁኔታ ላይ ትገኛለች ብለዋል ብሬናን። በቅርቡ በፈርጉሰን ሚዙሪ፣ እና በኒውዮርክ ከተማ መሳሪያ ያልታጠቁ ሰዎችን በፖሊስ እጅ መገደልን ተከትሎ ቁጣ የተንጸባረቀባቸውን ህዝባዊ ተቃዋሞች ለመቆጣጠር የተወሰዱ እርምጃዎችና ስልቶች እያነጋገሩ ነው። የፕላስቲክ ጥይቶችን መተኮስ፣ አስለቃሽ ጋዝ መርጨትንና በእጅጉ የታጠቀ ኃይል ማሰማራትን ጨምሮ ፖሊስ የተከተለው ኃይል የበዛበት የተባለለትን ወታደራዊ ስልት። በተቾችና የፖሊስን እርምጃ በሚከላከሉ ወገኖች አስተያየት ጉዳዩ በአፍሪካ አሜሪካውያን ማህበረሰብና በፖሊስ መካከል ያለውን ስር የሰደደ ውጥረት የተንጸባረቀበት ነው ይላሉ። የሁለቱ ወገኑ አስተያየት በፖሊስና በማህበረሰቡ መካከል ያለውን ይህን ውጥረት የሚስተዋልበት ግንኙነት ለማሻሻል ምን ሊደረግ ይችላል የሚለውን ጥያቄም ያነሳሉ። የአሜሪካ ድምፁ አዳም ፊሊፕስ ከኒውዮርክ ያጠናቀረውን ዘገባ ዝርዝሩን አሉላ ከበደ ያቀርበዋል። የአሜሪካ መገናኛ ብዙሃንና የኢንተርኔት ማህበራዊ መገናኛ መድረኮች በቅርቡ በፈርግሰን ሚዙሪ ፖሊስ በተኮሳቸው ጥይቶች የተገደለውን ጥቁር አሜሪካዊ ታዳጊ እንዲሁም በኒውዮርክ ከተማ ቀረጥ ያልተከፈለበት ሲጋራ ሲሸጥ ተይዞ በስር ሂደት ላይ ሳለ ታፍኖ የተገደለውን ሌላ አፍሪካዊ አሜሪካዊ እንዲሁም በቁጣ የተዋጡ የተቃውሞ ሰልፎች ዜናዎች ትኩረት አድርገው ሰንብተዋል። ኢማም አል ሐጂ አብዱል ራሽድ በኒውዮርክ ከተማና በአካባቢው እስላማዊ አመራር ምክር ቤት ፕሬዚዳንትና የመብት ተሟጋች ናቸው። የዚህችን ሀገር ታሪክ ያጠና ማንኛውም ተመራማሪ በፖሊስ ኃይልና በጥቁሮች በተለይም በደሃ ወገን መካከል ያለው ግንኙነት ብሔራዊ ችግር ሆኖ መዝለቁን ያገኛል። የህግ አስከባሪው ዘርፍ አሁንም አልገባውም፣ እየተሳሳተ ነው። በህግ አስከባሪዎችና በዜጎች መካከል ያለው መተማመን የመሸርሸሩ ችግር አዲስ አይደለም ነው ያሉት። ኢማሙ ባርነት ያበቃ ዘንድ ከተካሄደው የእርስ በእርስ ጦርነት ዘመን አንስቶ የቀጠለ ነውም ብለዋል። የተሰበረው መስኮት በመባል የሚታወቀውና ባለፉት ሁለት አስርታት ውስጥ ተግባራዊ ሲደረግ የቆየው በፖሊስና በማህበረሰቦች መካከል ጠንካራ ትስስር መፍጠርን የሚያራምደው ንድፈ ሐሳብ ትክክለኛ አሰራርን እውን ለማድረግ ታልሞ የተጠነሰሰ ሙከራ ነበር። ንድፈ ሐሳቡ ታዲያ የህግ አስከባሪ ኃይሎች ጥቃቅን ወንጀለኞችን ጭምር በቸልታ እንዳያልፉ አጽንኦት የሚሰጥ ሲሆን ለዚህም የሚሰጠው ምክንያት ጥቃቅን የሚባሉት እነኚህ ወንጀሎች በጊዜው እርምጃ ካልተወሰደባቸው ለግዙፎቹ ወንጀሎች በር ይከፍታሉ የሚል ነው። ይሁንና ሌሎች ግን ፖሊሶች በጉዳዩ ላይ ያላቸውን ስሜት እንዲገን በመፍቀድ የአካባቢን ንጽህና ጥበቃ ማጓደል፣ ድምጹ ከሚገባው በላይ ጎልቶ የሚሰማ ሙዚቃ ማጫወት አሊያም በአደባባይ ቢራ መጠጣትን የመሳሰሉ ቀላል ጥፋቶችን ፈጽሞ የተገኙ ሲቪሎችን ከማስጠንቀቅ ይልቅ ከማስጠንቀቅ ይልቅ የስር እርምጃ መውሰድ መፍትሄ አድርጎ ያቀርባል ሲሉ ይተቻሉ። ሮበርት ጋንጂ በኒውዮርክ የፖሊስ ተሀድሶ ሂደት አቀናባሪ ፕሮጀ ዲሬክተር ናቸው። የኒውዮርክ ከተማ ፖሊሶች ለምሳሌ እንዲያሟሉ የሚጠበቅባቸው የታሳሪዎች ቁጥር ወይም ኮታ አለባቸው ይላሉ። የፖሊሶች አሰራር ለችግሩ አንድ ምክንያት ነው። በማስጠንቀቂያ ብቻ ቢያልፉና ያ እርምጃቸው ችግሩን ቢፈታ አይመሰገኑበትም። የሁለት ልጆችን ጸብ ገላግለው ወደ የቤቶቻቸው እንዲሄዱ ገስጸው ቢያሰናብቱ አይመሰገኑም። ምስጋና ማግኘት የሚችሉት ሁለቱንም ልጆች በመደባደብ ከሰው ካሰሯቸው ብቻ ነው። ጋንጂ አክለውም እንዲህ ያለው የሚፈጥረው ግፊትና ስጋት የወንጀል ድርጊቶች በበዙባቸውና በአንዳንድ አናሳ ቁጥር ባላቸው ማህበረሰቦች መኖሪያ ቀዬዎች አካባቢ ጠባጫሪዎችና ወንጀለኞች የመገኘታቸውን እድል ከፍ ያለ ነው በሚል አንዳንድ ፖሊሶች ሊገፋፉ ይችላሉ ይላሉ። ማኪ ሀበርፊልድ በኒውዮርክ የጆን ጄ የወንጀል ህግ ጥናት ኮሌጅ የህግና የፖሊሲ ሳይንስ ትምህርቶች መምህርት ናቸው። ፖሊሶች ዳኛም የጉዳዩ መርማሪም ያለመሆናቸውን በአጽንኦት መግለጥ እፈልጋለሁ ይላሉ። ሰዎች ሲመሽ በሰላም አልጋቸው ላይ ወጥቶ የሚተኙበት ምክንያት በውጭ ውከት ፈጣሪዎች ስላሉ ነው። የፖሊስ መኮንኖች ተግባራቸውን በሚያከናውኑበት ወቅት ታዲያ ራሳቸው ከሳሽና ፈራጅ መሆን የለባቸውም ብዬ ማሰቤን ጫና ሰጥቼ ልናገር እፈልጋለሁ። ፖሊሶች ሕግ የሚጥሱ ሰዎችን ለመቅጣት መቅጣት አይደለም የተሰማሩት። ያ ሲባል ግን ፖሊስ ከጸብጫሪና ቀደም ሲልም የወንጀል ታሪክ ካላቸው ሰዎች ጋር ሊገናኙ እንደሚችሉም ልንረዳ ይገባናል። በአንጻሩ ፖሊስ ነፍስ ሊጠፋ የሚችልባቸውን ጨምሮ ስህተቶችን ሊሰራ መቻሉን ሀብርፊልድ አያይዘው ተናግረዋል። They don't receive the right tools to police the way they're supposed to police. ተግባራቸውን በአግባቡ መፈጸም የሚያስችላቸው ትክክለኛ የፖሊስ ትምህርት በብቃት አያገኙም። የወንጀል ምርመራ ሂደቱም ሆነ የአካባቢ ጸጥታ ጥበቃው እንዲሁም የፍትህ ጥያቄዎቹ፣ ሰልፎች፣ እንቅስቃሴዎች አሁንም እንደቀጠሉ ነው። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነፃው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ እነዚህ እናሰማለን።

አሁንም በቁንጅና እናድርገናል። ጥሩ ነው ለሴቶችም ሆነ ለወንዶችም። እኛ ኢትዮጵያውያን አጎንብሰን ነው እንጂ የምንመለከተው ቀና ብለን አንመለከት ነበር። አይን ፍረት እየተሰበረ ነው። ቆንጆ ነው። እህቴንም ሌላ ጊዜ ታነጋግሩ በሰዎችንም ሆነ እንኳን ደስ ያለሽ ታሪክን ና በር የከፈተች ኢትዮጵያ ናት። ለእናንተ ለቮይዝ አሜሪካ በምታደርጉትም በጣም በጣም በጣም በጣም በጣም ቆንጆ ነው። እህትና ወንድሞቼ እናንተም የህክምና ሰርተ ፍቻ የሚገባችሁ ናቸው። በምታደርጉት ነገር በብዙ ነገር በኢቦላ የሚገባ ሰው እየጠየቃችሁ ስለሆነ ወይዛ መልክታ የምታደርጉት ብዙ ብዙ ብዙ ብዙ ገለጣ የእኛ ኢትዮጵያውያን መደገፍና መከታተል ይገባናል። እግዚአብሔር ብሎ ደግሞ የምታደርገውን ነገር እግዚአብሔር አሳካላት፣ እግዚአብሔር ጠብቃት። ጸሎት አደርጋለሁ እህቴ፣ እንኳን ደስ ያለሽ። ሰላም ቢሮ የትልና አላቸው ዛሬ ስለ ዳሬ ስሞድ ያቅረባቸው በእርግጥ እናንተ እንዳላችሁ በዘመኑ ወደ ሌለሽ ዜና አንባቢ ነበረ እሱ ዜና ሲሆን

አስተያየቶቻችሁን ያደረሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም እንድትሳተፉ እናበረታታለን። በተጨባጭ በስርጭታችን በተሰሙት ዝግጅቶች ይዘትና አቀራረብ ላይ ያተኮሩ በመረጃ የተደገፉ አስተያየቶችንና ገንቢ ትችቶችን በመላክ ትሳተፉ ዘንድ እናበረታታለን። ደውሉ፣ ጻፉ፣ ተሳተፉ። አድማጮች አሁን በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ተኩል መሆኑን ያመለክታል። ለርዕሰ ወሬዎቹ ሰዓት አልበቃም እያለን ነው። አቀናባሪያችን ንጉሱ ስፖርት ነው። ሳምንታዊ ስፖርት አዘጋጅና አቅራቢ ሰለሞን ክፍላይ እንደምናምሽታችሁልኛል። የተከበራችሁ አድማጮቼ ከኢትዮጵያ እየወጡ ዜግነታቸውን በመቀየር ለሌሎች አገሮች የሚወዳደሩ አትሌቶች ተበራክተዋል። ወደፊት በዓለም አቀፍ ውድድሮች ላይ ፉክክሩ በኢትዮጵያውያኑ መካከል እንዳይሆን ያሰጋል ይሉናል ፍቅሩ ኪዳኔ። ወደ ኋላ አቀርባቸዋለሁ። የቻይናውን የወጣቶች ኦሎምፒክ፣ የአፍሪካና አውሮፓ አትሌቲክስ ሻምፒዮና ውድድሮች፣ በኢትዮጵያ ለመጀመሪያ ጊዜ የተካሄደውን የተራራ ሩጫና የእግር ኳስ ስፖርት ዜናዎችም አሉን። አብረን እንቆይ። የወጣቶች ኦሎምፒክ ከትላንት በስቲያ ቅዳሜ በናንጂንግ ቻይና የተጀመረ ሲሆን በኢቦላ ቫይረስ የተጠቁ የምዕራብ አፍሪካ ሀገሮች ግን እንዳይሳተፉ ተደርጓል። ዓለም አቀፉ የኦሎምፒክ ኮሚቴ በአርብ መግለጫው እስካሁን ከአንድ ሺህ በላይ ሕይወት ያጠፋውና በዐይነቱ የከፋው የኢቦላ ቫይረስ ያጠቃቸውን የአፍሪካ ሀገሮች ወጣቶች እንዳይሳተፉ ያገደው ስርጭቱ እንዳይስፋፋ ጥንቃቄ ለማድረግ መሆኑን አስታውቋል። በውድድሩ የመጀመሪያውን ወርቅ የኦስትሬሊያ አትሌት ብሪትኒ ዱትን ወስዳለች። እንከታተላለን። የአትሌቲክስ ውድድሮች በአፍሪካና አውሮፓም ተካሂደዋል። በሞሮኮ የቱሪስት ከተማ በማራኬሽ ሲካሄድ የሰነበተው 19ኛው የአፍሪካ አትሌቲክስ ሻምፒዮና ከ47 ሀገሮች የተውጣጡ ሦስት ሺህ አትሌቶች ተሳትፈውበታል። ለአምስት ቀናት የተካሄደው አህጉራዊ የአትሌቲክስ ሻምፒዮን ባለፈው ሐሙስ ሲጠናቀቅ፣ ደቡብ አፍሪካ የበላይነቱን ወስዳለች። በሜዳሊያው ሰንጠረዥ ደቡብ አፍሪካ በአስር ወርቅ አምስት ብርና አራት ነሐስ አንደኛ፣ ናይጄሪያ ሁለተኛ፣ ኬንያ ሦስተኛ ሆነዋል። 76 ተወዳዳሪዎችን ያሳተፈችው ኢትዮጵያ በሁለት ወርቅ አራት ብርና ሶስት እና ስድስተኛ በመሆን አጠናቃለች። በሌላ አትሌቲክስ ዜና ከአዲስ አበባ ደቡብ 175 ኪሎ ሜትር ርቀት ላይ የአብያታና ሻላ ሐይቆች ወደሚገኙበት አካባቢ ስለተካሄደ በዐይነቱ የመጀመሪያ ስለሆነው የተራራ ሩጫ ውድድር ተባባሪ አዘጋጅ ገዛ ህንጽዮን መስቀል አጠር ያለ ዘገባ አቀናብሯል። ኢትዮ ትሪያል በሚል ስያሜ በተደረገው የተራራ ማራቶን ሶስት የመወዳደሪያ ርቀቶች ማለትም አስራ ሁለት ኪሎ ሜትር፣ ሀያ አንድ ኪሎ ሜትር፣ አርባ ሁለት ኪሎ ሜትር በሁለቱም ጾታ ያቀፈ መሆኑን የውድድሩ ዋና አዘጋጅ አትሌት ገብረ እግዚአብሔር ገብረ ማርያም ገልጾልኛል። ከአስር ሀገሮች የተወጣጡ በተራራ ሩጫ ሰፊ ልምድ ያላቸው በውድድሩ እንደሚሳተፉም ገብረ እግዚአብሔር ጠቁሞኛል። በአርባ ሁለት ኪሎ ሜትር ወንዶች ሁለት ሰዓት አርባ ደቂቃ ከአምሳ ሁለት ሰኮንድ በሆነ ጊዜ ያሸነፈው መሀመድ ተማም ሲሆን በሴቶች በዚሁ ተመሳሳይ ርቀት አዳነች ተስፋዬ ሶስት ሰዓት ሀያ ሶስት ደቂቃ ከአርባ አንድ ሰኮንድ በሆነ ጊዜ አሸንፋለች። ውድድሩ ከመካሄዱ በፊት ያነጋገርኩት አትሌት ገብረ እግዚአብሔር ስለ ውድድሩ ሂደትና ወደፊትስ እንዴት ይቀጥላል? ብዬው አጠር ያለ ማብራሪያ ሰጥቶኛል። እዛ ቦታ ላይ ይሆናል። ሌሎች አሁን ሌሎች የቱሪዝም ቦታዎች መዳረሻ የምንላቸው ደግሞ ተራራማ የሆኑ ለምሳሌ ሰሜን ማውንቴን አለ፣ የግሬ አልታ አለ፣ ወደ ኦሞ ዞን አካባቢ አሁን የምናያቸው ቦታዎች አሉ እና ሌሎች የቱሪዝም መዳረሻ ሆነው ነገር ግን ተራራማ የሆኑ ሰው አካባቢዎች ደግሞ ይዞራል ማለት ነው። ተጨማሪ በአመት ሁለት ውድድር ሶስት ውድድር ማድረግ ስለሚቻል አቅም እየጠነከረ ሲሄድ እነዚህ ሌሎች አካባቢዎችም እንደርሳል። ግን ምና አመሰግናለሁ። ገዛይን ጽዮን መስቀል ነበር። ከአዲስ አበባ ወደ አውሮፓ እንሄድ። በዚያም የአትሌቲክስ ሻምፒዮን ውድድር ተካሂዷል። በዚህ ውድድር ታሪክ ብሪታንያ ለሶስተኛ ጊዜ የሜዳሊያውን ሰንጠረዥ በመምራት አጠናቃለች። በጠቅላላው 12 የወርቅ ሜዳሊያ በመሰብሰብ ክብረ ወሰን ሰብራለች። አቶ ፍቅሩ ኪዳኔ ውድድሮቹን ሲከታተሉ ነበር። የታዘቡት ጉዳይ አለ አጋሩን ብያለሁ። ባለፈው ሳምንት የአፍሪካ አትሌቲክስ ሻምፒዮና በማራኬሽ ሞሮኮ፣ የአውሮፓ አትሌቲክ ሻምፒዮና ደግሞ በዙሪክ ስዊዘርላንድ ተካሂዷል። ኢትዮጵያ በሴት አትሌቶቿ ብርታት ሁለት ወርቅ ሜዳሊያ አግኝታለች። ዘንድሮ ወርቅ ውድ የሆነው ፒያሳ ከራስ መኮንን ድልድይ አንስቶ እስከ ሲኒማ አምፒር ድረስ ብቻ አይደለም። የሚገርመው ኢትዮጵያ ውስጥ ብር መርከሱ ነው። ይልቁንም መማሪ ጠጅቤት ግምገማ የተደረገበት የወንዶች አትሌቶቻችን መክሸፍ ሳይሆን በስዊዘርላንድ በተደረገው የአውሮፓ አትሌቲክስ ሻምፒዮና ስለተካፈሉት የኢትዮጵያ አትሌቶች ነበር። እንደ ተለመደው እንግሊዝና ፈረንሳይ የሚመኩባቸው ሴትና ወንድ ጥቁር ሯጮች ሜዳሊያ መሰብሰብ አልተውም። አሁን ግን ኢትዮጵያውያን፣ ኤርትራውያን፣ ኬንያኖች እና ሶማሌዎች ቆዳቸውን ባይቀይሩም ስምና ዜግነት በመቀየር ፈረንጅ ሆነዋል። የማጣሪያ ውድድራቸውን አልፈው በሺ አምስት መቶ ሜትር ፍጻሜ ሩጫ ላይ የተጋደሉት ለሆላንድ የምትሮጠው አሸናፊ ሲፋን ሐሰን እና ሁለተኛ የወጣችው የዓለም ሻምፒዮኗ ለስዊድን የምትሮጠው አበባ አረጋዊ ናቸው። ሲፋን ሐሰን ልክ እንደ ምሩጽ ይፍጠር በመጨረሻ መቶ ሜትሮች ማርሽ በመቀየር የምትነጉድ ወጣት ልጅ ናቸው። ዝም ብላ ከኋላ ስትከተል ቆይታ ፊት ለፊት ተማራ የነበረችው ለስዊድን የምትሮጠውን ሜራፍ ባህታ ጋር ተፎካክራ ሁለተኛ ወጣች። በወንዶች የሺህ አምስት መቶ ሜትር ለጀርመን የተወዳደረው ተስፋዬ ሆሚልዮ አምስተኛ ሆኗል። በአምስት ሺህ ሜትር ለአዘርባጃን የተወዳደረው ሀይሌ ደስታ ይባል የነበረው አሁን ኢብራሂም ሆፕ የሚባለው የእንግሊዙን ሞ ኢብራሂምን በመከተል ሁለተኛ ሆኗል። በአስር ሺህ ሜትር ለቤልጂክ ተሰልፋ የነበረችው አለማሽ በለጠ አልተሳካላትም። በማራቶን ሩጫ ሴቶቹ ዘንድ ጥንት አምስት እና አስር ሺ ለቱርክ ትሮጥ የነበረችው ኤልቢና አቢ ለገስ እና ጫልቱ ግርማ ትባል የነበረች አሁን ቡልታን ሃይዳር የሚል የቱርክ ስም የወሰደችው ተካፍለዋል። ወንዶቹ ዘንድ እንደ ሮፓ አቆጣጠር በሺህ ዘጠኝ መቶ ዘጠና ዘጠኝ ከኢትዮጵያ ቡድን ጋር ወደ ፖላንድ ሄዶ እዛው የጠፋው ያሬድ ሸጉሞ ሁለተኛ በመውጣት የብር ሜዳሊያ ወስዷል። ፖላንድ በማራቶን ሜዳሊያ ስታገኝ የመጀመሪያ ጊዜዋ ነው። ኢስራኤል ያሰለፈቻቸው ሶስት ሯጮች ከጎንደር የመጡ ፈላሻዎች ናቸው። ስማቸው ግን በገምድር ተሰምቶ አይታወቅም። ለኖርዌይ የሮጠው ቡታ ኡርጂ ሲሆን፣ ለስዊስ አብርሃም ታደሰ፣ ለስዊድን ወልዱ ዳንኤል ነበሩ። በሚመጣው ዓመት በቻይና ፔኪንግ ከተማ በሚዘጋጀው የዓለም አትሌቲክስ ሻምፒዮና በኢትዮጵያኖች መካከል የሚፈጠረውን ፉክክር ለመከታተል ሟይ ጠጅ ቤት በጉግት ይጠብቃል። አቶ ፍቅሩ ኪዳኔንም ላመስግን የዓለም አቀፍ ስፖርት ተቋማቱ የፊፋና ኦሎምፒክ ኮሚቴ ልዩ አማካሪ ናቸው። በመጨረሻም እግር ኳስ የኢትዮጵያ ብሔራዊ ቡድን ከ23 ቀናት በኋላ ከአልጄሪያ አቻው ጋር ላለበት የአፍሪካ ዋንጫ ማጣሪያ በልምምድና በወዳጅነት ግጥሚያ የተጠመደ ይመስላል። ብሔራዊ ቡድኑ በአሁኑ ወቅት ብራዚል ይገኛል። በመጀመሪያው የወዳጅነት ግጥሚያው በሩሞ ክለብ አንድ ለባዶ የተሸነፈ ሲሆን ከትላንት በስቲያ ደግሞ ከጋማ ጋር አንድ አቻ ተለያይቷል። በነገራችን ላይ አድማጮች፣ አዲሱ የኢትዮጵያ ብሔራዊ እግር ኳስ ቡድን ዋና አሰልጣኝ ማሪያኖ ባሬቶ የዋልያ ቡድናቸውን ለማጠናከር ባላቸው እቅድ ከሀገር ውጭ ያሉ ኢትዮጵያውያን ተጫዋቾች ወደ ኢትዮጵያ እንዲመጡ ጥሪ እያቀረቡ መሆናቸው ይዘገባል። ጥሪ ከደረሳቸው መካከል አንደኛው ለኖርዌይ ኤስኬ ብራን ክለብ የሚጫወተው አሚን አስካር ነው። አሚን ግሩም የክንፍ አጥቂ ተጫዋች ሲሆን የቴሌቪዥን ካሜራዎችን ትኩረት ከሳበ ሰነባብቷል። አሚን አስካር የሚያስቆጥራቸው ግቦች ሁሉ አስቸጋሪና ጠባብ ዕድል ያላቸውን አይነቶች በመሆኑ አውሮፓ ውስጥ ታዋቂነትን አትርፏል። ምርጫው ግን ለሀገሩ ለኢትዮጵያ መጫወት መሆኑን ደጋግሞ ያስረዳል። ተሳክቶለት እንደምናየው ተስፋ እናደርጋለን። ፍላጎቱ ካላቸው ብሔራዊ ቡድኑን እንዲቀላቀሉ ለዋሊድ አታና ዩሱፍ ሳልህም ጥሪ ተላልፏል ተብሏል። በመጨረሻ ወደ እንግሊዙ ፕሪምየር ሊግ አልፌ ያበቃለሁ። የ2014-15 የውድድር ዓመት ባሳለፍነው ቅዳሜ ተጀምሯል። ማንቸስተር ዩናይትድ በስዋንሲ ሁለት ለአንድ ሽንፈት ሲያጋጥመው አርሰናል ቀንቶታል፤ ክሪስታል ፓላስን ሁለት ለአንድ ረትቷል። ትናንት ያምናው የፕሪምየር ሊጉ ሻምፒዮን ማንቸስተር ሲቲ ኒውካስል ዩናይትድን ሁለት ለባዶ አሸንፏል። ሊቨርፑል ሳውስሃምተንን ሁለት ለአንድ ሲያሸንፍ፣ ቼልሲ ዛሬ ምሽት ይጫወታል። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደህና ሰለሞን ክፍሌን ለሳምንታዊው ጉሩም ስፖርት ዝግጅቱ እናመሰግናለን አድማጮች ጉሩምና አዝናኝ ጭምር ነው ሙዚቃ የለም ብለን ስናዝን ስፖርት አዝናኝ አዝናኝ ነውበዚላኪዳኔ ትንተና ልክ ነው እናመሰግናለን ጋያሽ ፍቅሩንም አድማጮች የምትከታተሉት በሀያ ሁለት ና በሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ አስራ አራት በአማርኛ ቋንቋ የሚተላልፈውን ስርጭት ነው አሁን ሰአቱ የአፍሪቃ ነክ ርዕሶች ነው በሙያቸው የኤሌክትሪካል ምህንድስና ባለሙያ ሲሆኑ፣ አቶ ግርማ ሞገስ ሰላማዊ ትግል 101 ሰላማዊ ትግል ዋን ኦ ዋን በሚል ርዕስ በሰላማዊ ትግል ጽንሰ ሐሳቦች ዙሪያ ያተኮረ አዲስ መጽሐፍ ጽፈዋል። በዓለም አቀፍ ደረጃ የተካሄዱትን የቀደሙ ሰላማዊ ትግሎች ጨምሮ በኢትዮጵያም ታላቁ እያሱ በሚል መጠሪያ የሚታወቁትን ልጅ እያሱና እንዲሁም ነጋድራስ ገብረ ሕይወት ባይከዳኝ ማካሄዳቸውን የሚነገርላቸው ሰላማዊ ትግሎች ያነሳል መጽሐፋቸው። አቶ ግርማ ሞገስ በሰላማዊ ትግልና በሌሎች ተዛማች የኢትዮጵያ ፖለቲካ ጉዳዮች ዙሪያም በመጽሐፍ ይታወቃሉ። በኢትዮጵያ የስልጣን ሽግግር ታሪክ ዙሪያ የጻፉትና ለህትመት ያልበቃ ሌላ መጽሐፍ ደራሲም ናቸው። የምሽቱም ውይይታቸው ባለፈው ቅዳሜ የተጀመረውን ቃለ ምልልስ የምንቋጭበት ይሆናል። አቶ ግርማ ሞገስ በምርጫ አካሄድ ዙሪያ በጀመሩት ሀሳብ ይቀጥላሉ ትለናለች። ፕሮግራሙ አዘጋጅና አቅራቢ አዳነች ፍስሐዬ ግን እዚያ ላይ አብረው እንዲመልሱት። ብዙውን ጊዜ የሶስተኛ ዓለም መንግስታት ወይም በስልጣን ያሉት ኃይሎች እነሱ በማይሸነፉበት መልክ ነው የሚያካሄዱት። እንግዲህ እና ይሄን ሁሉ ለማካሄድ ቀላል ይሆናል ወይ? አዎ ከባድ ነው። ለዚህ ነው ዝግጅቱ ትልቅ ነው ያልኩትኝ። በመጀመሪያ ህዝቡን እንግዲህ ማስተማር ያስፈልጋል። ምርጫ ህዝብን የመንግስት ስልጣን ባለቤት ያደርጋል። የመንግስት ስልጣን ቀጣሪና ባለስልጣኖቹን ቀጣሪና ከስራ አሰናባች ያደርጋል። ይሄን ለማድረግ እንግዲህ የመጀመሪያው ደረጃ በብዛት እንዲመዘገብ ማድረግ ነው። ይሄ የምርጫ ፓርቲዎች ግዴታ ነው። ህዝቡ ይህን ካደረገ በኋላ በምርጫ ቀን በብዛት ወጥቶ እንዲመርጥ፣ ታዛቢዎችም በደንብ ሳይፈሩ እንዲከታተሉ የሚመጣው መስዋዕትነት እየከፈሉ ማለት ነው። መሞት አንፈልግም። በጥንቃቄና በብልሀትና በብልህነት ከተደረገ ደግሞ ብዙም ነገር ላይመጣ ይችላል። በጣም ከከፋ ትለቅለት አለ። ስልጣኑ ይቅር እንጂ መሞት የለብንም። በምርጫ ዘጠና ሰባት ለምሳሌ የተካሄደው ፓርላማ ገብተው ቢሆኑ ያን ያገኙትን ድል ሳያባክኑና አገር ጥለው ወጡ። አሁን ሌላ ትጥፍ ትግል ከሚሰብኩ በብልህነት ያንን እንደ መስፈንጠሪያቸው ይዘው አምስት ዓመቱን መዘጋጃ ጊዜ አድርገው እንደገና በሁለት ሺ ሁለት ምርጫ ቢገቡ የተሻለ ውጤት ሊያመጡ ይችላል። እርግጥ ነው ይገባኛል። የቀድሞ በዛ ጊዜ ቢገቡ ነው ብዙ ላያሰራቸው ይችላል ትግል ነዋ፣ ማዘር ተሬዛ አይደለም። ቅድም ያልነው ችግር አለ፣ የባህል ችግር አለ፣ የአሳሰብ ችግር አለ፣ የኋላ ቀርነት ችግር አለ። ስራችን ቀየር ማለት አለበት። እና መጀመሪያ ያገኘውን የፓርላማ ወንበሮች ይዘን በክልል እና በፌዴራል እዛ ላይ በሚቀጥለው ምርጫ ደግሞ የተወሰኑ ከፍ አድርገን በሚቀጥለው ደግሞ የተወሰኑ ከፍ እያል ህዝባችንንም አብሮ እየተማረ መብቱንም እያወቀ የመንግስት ስልጣን ባለቤት መሆኑን በአይኑ እያየ ሄዶ የመጨረሻ እሱ የመረጠው ፓርቲ ስልጣን ላይ እንዲወጣ ማድረግ መቻል የምርጫ ፓርቲዎች ግዴታ ነው። አሁን እንግዲህ ያነሷቸው ነጥቦች በተጨባጭ ወደ ኢትዮጵያ ከሄድንና በኢትዮጵያ ያለውን ሁኔታ ካየን አሁን ያነሷቸውን ነጥቦች በተግባር ላይ አውሎ በምርጫ ለማሸነፍ የሚበቁ ወይም እንደዛ ለማካሄድ የሚችሉ የፖለቲካ ፓርቲዎች አሉ ብለው ያምናሉ? ይከብደኛል፣ አሉ ብዬ ማመን። ግን ህብረት ቢፈጥሩ ያሉት ሽርክና ቢፈጥሩ መድረክ፣ ዩዲጄ፣ በኢህአድ ከማይፓ፣ ሌሎቹም ህብረት ቢፈጥሩ ተቃዋሚ ህብረት ፈጥረው ፓርላማውን የአንድ ፓርቲ ፓርላማ ሳይሆን እውነተኛ ተቃውሞ ያለበትና ህይወት ያለው ፓርላማ ማድረግ ይችላሉ። በአሁኑ ምርጫ ቱ ታውዘንድ ሰባት ካልሆነም የተገኘውን ይዞ በሚቀጥለው ምርጫ ደግሞ ከፍ ማለት፣ ወዲያኛው ምርጫ ደግሞ እንደገና ድልን መሞከር። ገዢ ፓርቲ ለመሆን ረጅም ጊዜን ፈጅ ነው፣ ከትውልድ ትውልድ የሚቆይ ነው። ግን ዲሞክራሲ እንደ ፖለቲካ ስርዓት ሲባል ነፃ የምርጫ ቦርድ ይኖር ነፃ አስመራጮች ይኑሩ። ፍርድ ቤቱ ነፃ ይሁን። የመንግስት ስራ አስኪያጅ ዘርፍ በፓርላማው ላይ ተጽዕኖ አይኑረው። ፓርላማው ነፃ ይሁን። ፕሬስ ነፃ ይሁን። እነኝህ ተቋሞች ነፃነት ካላቸውና አንዱ ሌላውን የማይገለብጠው እስከሆነና የተጻፈው ህገ መንግስት ራሱ በቂ ነው። ኢትዮጵያ እሱን መንግስት ካከበረና ተቋሞች ካከበሩ የዴሞክራሲ ስርአት መገንባት ተጀምሯል ማለት ነው። ያ ግን እየሆነ አይደለም እና የዴሞክራሲ ስርአት ማድረግ ይቻላል። ይሄ በጎ ፈቃደኝነት ብቻ ነው የሚጠይቀው። ለባህል ግን ብዙ ጊዜ የሚፈጅ ነው። እንግዲህ በመጨረሻ አቶ ግርማ ሞገስ የመጽሐፉ ስያሜ ሰላማዊ ትግል አንድ ዜሮ አንድ ነው የሚለውና ለምንድን ነው እንደዛ የተባለው? ሰላማዊ ትግል አንድ ዜሮ አንድ ወይም መቶ አንድ ያልኩበት ምክንያት መሰረታዊ ጽንሰ ሀሳቦች ስለ ሰላማዊ ትግል ማለቴ ነው። በትምህርት ቤት ኮሌጅ፣ ወይ ለምሳሌ እህትሽ እንደሆነ ታሪክ አንድ ዜሮ አንድ ታሪክ አንድ ዜሮ ሁለት ማስ አንድ ዜሮ አንድ ማስ አንድ እየተባለ ይሄዳል። ከዛ ጋር አያይዤ ነው እና ይሄ መሰረታዊ ነው ሰላማዊ ትግል አንድ ዜሮ ሁለት ለመጽሐፍም ሀሳብ አለኝ ከዛ ጋር በተያያዘ ነው ያን ጥያሜ የሰጠሁት መሰረታዊ ለማለት እና በተለይ በሀገር ቤት በተለይ ወጣቱ በሰላማዊ ትግል ሀገሩን ወደ ሰለጠነው መንደር ይዞ ለመሄድ ለሚፈልገው የህብረተሰብ ክፍል በተለይ ወጣቱ ኢትዮጵያዊ የሆነ ትምህርታዊ የሆነ የመወያያ መጽሐፍ እንዲኖራቸው የተማረው ወጣቱ ክፍል ዋናዋን ስ ይገባዋል፣ መሰረታዊ ማለት እንደሆነ። እሺ እንግዲህ አሁን ወደ ማጠቃለል ስለሆን፣ እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ አቶ ግርማ። ስለ ፖለቲካ ጥላቻ አጭር ነገር መናገር ፈልጋለሁ፣ ወደ ማጠቃለያ ከመሄደ ፊት ስለ ፖለቲካ ጥላቻ። የፖለቲካ ጥላቻ በጣም አስከፊ ነገር ነው። በውስጣችን ብዙ ይታያል፣ የፖለቲካ ጥላቻ ይህም እዛም በመንግስትም በኩል በተቃዋሚዎቹም በተቃዋሚዎቹም እርስ በርስ መካከል ጥላቻ እውር ያደረጋል። ጥላቻ መርህን እንድትረሳ ያረጋል። መርህን እንዳትቀበል ያደረጋል። ጥላቻ ከሀቅ ጋር ያጣልሃል። ጥላቻ መጨረሻ ላይ ከራስህ ጋር ያጣልሃል እና በኢትዮጵያ ውስጥ ያለው ችግር የፖለቲካም ሆነ የኢኮኖሚ ወይም ሌላ በጥላቻ አይፈታም። በሰከነ አእምሮ በማሰብና ተገቢውን ሰላማዊ ትግል በማድረግ ብቻ ነው ሊፈታ የሚችለውን ኒክሰን ያለውን መጥቀስ ፈልጋለሁ። የሚጠሉኝ ሰዎች እንዳሉ እገነዘብ ነበረ። ትግሌ ግን ሀሳባቸውን፣ ፖሊሲያቸውን ስለሆነ አሸንፋቸው ነበረ። አሁን በመጨረሻ ግን እኔም እንደነሱ መጥላት ጀመርኩ። ይሄ ጥላቻዬ የህገ መንግስት እያፈረስኩ እነሱ ላይ ስለላና ሌሎች ነገሮች ማድረግ እንድፈጽም አደረገኝ። ይሄ ጥላቻዬ የራሴን ውድቀት አመጣ። ይሄ የፕሬዝዳንቱን ኦፊስ እንድለቅ አድርጎኛል። ከነገ ምሳ ሰዓት ጀምሮ የፕሬዝዳንቱን ኦፊስ እለቃለሁ ብሎ የመጨረሻ እንትኑን በቴሌቪዥን ተናገረ ኒክሰን። ይሄን ካልፍ በኋላ ወደ ጠየቅሽ ማጠቃለያ ልሄድ። መጽሐፉ ሁለት መቶ ሰላሳ አራት ገጾች አሉት። ከዛ ውስጥ ምዕራፍ አራት ለምሳሌ ሰላማዊ ትግልና ሲቪክ ድርጅቶች ይላል። ስለ ሴቶችም የሚያወራ ምዕራፍ አለው። ሰላም ትግልና ሴቶች በተፈጥሯቸው ትስስር አላቸው። ሰላማዊ ትግልና መፈንቅለ መንግስትን መፈንቅለ መንግስትን እንዴት ሰላማዊ ትግል መከላከል ይችላል? ከውጭ ወረራ ሲመጣ ነፃ አውጪ ነኝ የሚል ወራሪ ቢመጣስ እንዴት መከላከል ይችላል የሚለውን በምዕራፍ ዘጠኝ ተዘርዝሯል። ከአስራ ዘጠኝ ሀያ አራት እስከ ሁለት ሺ ሁለት በኢትዮጵያ የተካሄዱ ምርጫዎችን በምዕራፍ አስር ተገምግመዋል። ምዕራፍ አስራ አንድ የምርጫ ዝግጅትን በሰፊው ያወራል። የምርጫ ዝግጅት ስንል የፌዴራል እና የክልል ለምሳሌ ፌዴራል ትግራይ መቶ ሀምሳ ሁለት ወንበሮች አሉ። ከመቶ ሀምሳ ሁለት ግማሽ ከፍ ያለ ቁጥር ቢገኝ ተቃዋሚ ቢያገኝ የገዥ ፓርቲ የክልል ገዢ ፓርቲ ሊሆን ይችላል ማለት ነው። ሌሎቹም አካባቢ በተመሳሳይ ሁኔታ እንደገና ከነኚህ ክልሎች ደግሞ የፌዴራል ወንበሮችን የሚወክሉ ቁጥሮች አሉት። ኦሮሚያ መቶ ሰባ ስምንት አማራ መቶ ሰላሳ ስምንት ደቡብ መቶ ሀያ ሶስት ትግራይ ሰላሳ ስምንት የነኝህን እንኳን ግማሽ ግንባሹን የፌዴራል ተወካዮች ቢያገኙ በህብረት የፌዴራል መንግስት ምናልባት በመስረት የሚያስችላቸውን ቁጥር ሊይዙ ይችላሉ። ኢትዮጵያን ህዝብ በመንግስት ስልጣን ማድረግ ሲባል በፌዴራል ደረጃ ብቻ አይደለም፣ በክልልም መሆን አለበት እና የምርጫ ፓርቲዎች እይታቸውን ሰፋ አድርገው ዝግጅታቸውን ከዛ አኳያ ማድረግ አለባቸው። መብትን ለማስከበር ደግሞ ብቸኛውና ተመራጩ መንገድ ሰላማዊ ትግል ብቻ ነው። እሺ እንግዲህ አቶ ግርማ ሞገስ ለሰጡን ሰፊ ማብራሪያ በጣም አመሰግናለን። እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ። አድማጮች፣ ወደ መጨረሻው የምሽቱ ቅንብር ላይ ደርሰናል። ሳምንታዊ ቅንብራችን ታዲያ ጤና ጤና በኢቦላ ወረርሽኝ አንድምታና ሌሎች ተያያዥ ርዕሰ ጉዳዮች ዙሪያን የሚያተኩረው ዛሬ አዘጋጅና አቅራቢው ሰለሞን አባተ ነው። ላይቤሪያ ውስጥ ከትናንት በስቲያ ምሽት ላይ አንድ የሚደንቅ አጋጣሚ ተፈጥሯል። በዚህች በኢቦላ ከተጠቁት ሀገሮች ሁሉ አብዝታ በተጎዳች የሞቱም መጠን ከሁሉም ወረርሽኙ ከተስፋፋባቸው አገሮች በልጦ 413 ሰው እንዳጣች በተነገረባት አገር ውስጥ የተቆጡ ናቸው ወይም ተቃውሞ ሊያሰሙ አደባባይ ዋሉ የተባሉ ሰዎች አንድ የኢቦላ ሕክምና ማዕከል ላይ አደጋ ጥለው ብዙ ዘረፋ ማካሄዳቸው ተሰምተዋል። የላይቤሪያን የኢቦላ ጉዳይ ዓለም አቀፉ የሕክምና ተራድኦ ቡድን ድንበር የለሽ ሐኪሞች በምህፃር ኤምኤስኤፍ ተብሎ ይጠራል፣ እጅግ የከበደ የአደጋ ሁኔታ ሲል ጠርቶታል። የሀገሪቱ ፕሬዚደንት ኤለን ጆንሰን ሰርሊፍ በየማኅበረሰቡ ያሉ የጤና ትምህርት ባለሙያዎችን ሰብስበው ሰው ስለ ኢቦላ ለሚያነሳቸው ጥያቄዎች መልስ ለመስጠት በዚያውም ኢቦላን ካለበት እንዳይወጣ ለመቆጣጠር ተገቢ ናቸው የሚባሉ እርምጃዎችንም እንዲተገብሩ ለማሳሰብ ውይይት ተቀምጠው መክረዋል። ይህ በሆነ በጥቂት ሰዓታት ውስጥ ነው ታዲያ አጥቂዎቹ ላይቤሪያውያን በኢቦላ ተይዘው የተናጠል ክትትልና ሕክምና እየተደረገላቸው የነበሩ ሰዎች የተኙበትን ማዕከል ሰብረው የገቡትን። የተዘረፉት ዕቃዎች በኢቦላ ቫይረስ የተነካኩ ናቸው ተብሏል በዚያ ላይ በማዕከሉ ውስጥ የነበሩ ሀያ የኢቦላ ሕመምተኞች ከጥቃቱ በኋላ አልተገኙም ወይ በዚያ ወረራ ወቅት ግርግር ውስጥ የነበሩ ቤተሰቦቻቸው ሰርቀው ወስደዋቸዋል ወይም እነርሱ ራሳቸው ሸሽተው ወይም አምልጠው ወጥተዋል ይህ የተፈጠረው ዋና ከተማይቱ ሞንሮቪያ ውስጥ ነው አሁን ያ የሕክምና ማዕከል እቃና ኢቦላ እንዳለባቸው የተረጋገጠው ሰዎች የት እንዳሉ አይታወቅም ፕሬዚደንት ኤለን ጆንሰን ሰርሊፍ ግን ከጥቂት ሰዓታት በፊት ባደረጉት ስብሰባ ላይ ኢቦላን እናሸንፋለን ብለው ነበር ከአካባቢያችሁ አትውጡ ወደ ሌሎች አካባቢዎች አትሂዱ ህክምና እስኪደርሳችሁ ወይም እስክታገኙ ጠብቁ ሁሉም ሰው እንዲህ ካደረገ ችግሩን መቀነስ እንችላለን። ፕሬዚደንቷ በኢቦላ ክፉኛ ተጠቅተዋል ወደተባሉ ተባሉ ሁለት የዋና ከተማይቱ አቅራቢያ ማኅበረሰቦች ከትምህርት ማስፋፊያ ቡድኖቹ አባላት ጋር ተጉዘው ጎብኝተዋል። ፕሬዚደንቷ የሚሉትን ለመስማትና ጥያቄዎቻቸውንም ለማቅረብ በመቶዎች የሚቆጠሩ ሰዎች ወጡ። ኢቦላ በምዕራብ አፍሪቃ ሲከሰት ይህ የአሁኑ የመጀመሪያ አጋጣሚ ነው ነው የሚባለው። ሰው ስለ ኢቦላ ገና እያወቀ ነው። ወረርሽኙ ግን የሰውን ዕውቀትና የማሳወቅ ጥረት እየቀደመ በሀገሩ እየጋለበ ነው። ሕክምናውም ይሁን የማሳወቂያ ወይም የመቆጣጠሪያ ድጋፍ ከመድረሱ ቀድሞ ቫይረሱ ገብቷል። የኢቦላ እንዲህ መንሰራፋትና ለጨባጭ ማስቸገር ያስቆጣቸው ላይቤሪያውያን ናቸው የሞንሮቪያ ምዕራብ ቀበሌ ውስጥ ዌስት ፖይንት በሚባለው አካባቢ የሚገኘውን የኢቦላ ሕክምና ሆስፒታል ሰብረው የገቡት። ቀደም ሲል ከህዝቡ ጋር የተነጋገሩት ፕሬዚደንት ሰርሊፍ ዛሬም እኮ ኢቦላ የሚባል ነገር የለም ብለው የሚያስቡ ወይም የሚያምኑ ሰዎች አሉ ብለው ነበር ስ ኢቦላን ለመቆጣጠር እጅግ የሚመረጠው መንገድ ከታመመ ሰው የሚወጡ ፈሳሾችን አለመንካት ወይንም ራስን ለፈሳሾቹ አለማጋለጥ ነው። በሽታው መጥፎ ነው፣ ነገር ግን ደካማ ነው። ደካማነቱ እምን ላይ ነው? እጆቻችሁን ከታጠባችሁ የታመመ ሰው ካልነካችሁ፣ አይደርስባችሁም። ትክክለኛውን ነገር ካደረጋችሁ እኮ በቫይረሱ ተይዘው የተሻላቸውን ሰዎች እያየን ነው። የታመሙ ሰዎች ፈጥነው ሕክምና ማግኘት አለባቸው ብለዋል ፕሬዚደንት ኤለን ጆንሰን ሰርሊፍ። አንድ ሉክ እንደዘገበችው በሌላ በኩል ደግሞ ዛሬ ተረጋግጦ የምናውቀው በኢቦላ የተያዙ ሰዎችና የሞቱት ቁጥር ከእውነተኛው ገጽታ ጋር ሲተያይ ልዩነቱ በግዙፍ ባህርና በደቃቃ ደሴት መካከል እንዳለ ነው ሲል ድንበር የለሽ ሐኪሞች ወይም ኤምኤስኤፍ የሚባለው ቡድን አስጠንቅቋል። ሊሳ ሽላይን ከጄኔቫ በላከችልን ዘገባ እንዳሰፈረችው ከሆነ ምዕራብ አፍሪካ ውስጥ ኢቦላን በቁጥጥር ስር ለማዋል ቢያንስ ስድስት ወራት እንደሚጠይቅ የኤምኤስኤፍ ፕሬ ፕሬዚደንት ጆን ልዩ ተናግረዋል። ዶክተር ልዩ ሰሞኑን ጊኒ፣ ሴራ ሊዮንና ላይቤሪያን ለአስር ቀናት ጎብኝተው ወደ ጄኔቫ ሲመለሱ ኢቦላ እነዚህን ሦስት ሀገሮች ጦርነት እየተካሄደባቸው እንዳሉ አስመስሏቸዋል ብለዋል። ፍርሃቱ እጅግ ነክሶባቸው እንደሚገኝ ቢስተዋልም በእውኑ እየሆነ ያለው ነገር ምን እንደሆነ ግን የተገነዘበ ያለ አይመስለኝም ሲሉ የራሳቸውንም ስጋት አሰምተዋል። አንድ መቶ ሰባ የጤና ባለሙያዎች የኢቦላ ህመምተኛ ሆነዋል። ችግሩ ጊኒ ውስጥ ከተከሰተ ካለፈው መጋቢት ወዲህ ባለው ጊዜ ውስጥ ሰማንያ የጤና ሰራተኞች በኢቦላ ምክንያት ሞተዋል። የጤና አገልግሎት አቅርቦት ስርዓቱ እየተሽመደመደ ያለ ይመስላል ብለዋል። ዶክተር ሊዮ የኤምኤስኤፍ ፕሬዚደንት ለቪኦኤ በሰጡት ማብራሪያ ጊኒ በመጠኑ የተረጋጋች ቢመስልም፣ የላይቤሪያና የሴራሊዮን ሁኔታ ግን የመባባስ እንደሆነ አመልክተዋል። በተለይ የላይቤሪያን ሁኔታ እጅግ አደገኛ እንደሆነ በአጽንኦት ተናግረዋል። ላይቤሪያ ላይ ያለውን ሁኔታ ማርገብ ካልቻልን በአጠቃላይ አካባቢውን ማረጋጋት አንችልም። ስለዚህ ላይቤሪያ ዛሬ እጅግ ፈጣንና ቅስበታዊ እንቅስቃሴ ሊደረግ የሚገባ ሀገር ነች። ወረርሽኙን እዚያው ምዕራብ አፍሪካ ውስጥ ለመቆጣጠር አሁን ባለበት ለመያዝና ለማስቀረት የተቀናጀ እርምጃ ማድረግ የዓለም የጤና ድርጅትንም ይበልጥ የተጠናከረ አመራር እንደሚጠይቅ ልዩ መክረዋል። ስለ ኢቦላ ይወቁ። ሊደርስ ከሚችል ጉዳት ራስዎን፣ ቤተሰብዎንና አካባቢውን ይጠብቁ። የሚያውቁትን ለሌላው ያሳውቁ። ስለ ኢቦላ እርግጠኛ ያልሆኑበትን መረጃ አያስተላልፉ። በአካባቢው ከሚገኙ የጤና ባለሙያዎችና ተቋማት መረጃና ድጋፍ ይጠይቁ። ስርጭታችንን ወደ ማገባደዱ ተቃርበናል። አዲሱ አጠቃላይ ለአንበብ ጥቂት ደቂቃ አድማጮችን በክፍል አንድ ፕሮግራማችን ያልጋብዝ ነውን? አሁን ለመሰና ብቻ የሚሆን ከማጠቃለያ በፊት እንደው አንዲት ጥሩ ዜማ ተገቢ ነው። ማናለሞሽ ዲቦናት የምታጫወተን ገና በልጅነት በጨቅላ አድሚዋ የተቀጨችው ጥሩ የባህል ተጫዋች ነበረች። ማናለሞሽን እንስማት። እና ልሞሽ ዲቦ በነገር ላይ ለትግርኛ ፕሮግራም አጠገባችን ያለችው ሚኒያም እንዳሸ ታውቃለህ፣ ጠፋሽ ኮከብ ተወርዋሪ ኮከብ እንደማለት ነው። በእርግጥ ተወርዋሪ ኮከብ ነበረች፣ በዜማዎቿ ትታወሳለች። እንግዲህ ወደ ማጠቃለያው በእርግጥ እያመራን ነው። አዎ አድማጮች እንግዲህ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22ና በ25 ሜትር ባንድ በየቀኑ ከ3 ሰዓት ጀምሮ እስካሁን አራት ሰዓት የሚያስተላልፈውን ፕሮግራም ለዛሬ ያዘጋጀውን እዚህ ላይ በቃ ያስተናገርናችሁ አዲሱ አበበና አሉላ ከበደ ከአቀናባሪያችን ንጉሡ ታምሬ ከተተኪው የስርጭት መሐንዲስ ጆጅል እና እንዲሁም ከተረኛ ዋና አዘጋጅ ትዝታ በላቸው ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ማክሰኞ መጀመሪያ ከምሽቱ አንድ ሰአት እስካንድ ተኩል ከዛም እንዲህ እንደ አሁኑ ከሶስት እስከ አራት በሚኖረው ፕሮግራም እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ